ኢትዮጵያ ላለፉት አስርተ ዓመታት አስመዘገበች የተባለው የኢኮኖሚና የማኅበራዊ ዕድገት ድሃውን ኅብረተሰብ እንዳላቀፈ የተባበሩት መንግሥታት የሰው ልጅ ልማት አመልካች ሰንጠረዥ ወይም ሂማን ዲቨሎፕመንት ኢንዴክስ በጎርጎሮሲያውያኑ 2014 ባወጣው ሪፖርቱ መዘገቡ ይታወሳል። የማክሮ ኢኮኖሚክስና የእድገት ፖሊሲ ምሁሩ ፕሮፌሰር አለማየሁ ገዳ ይህ ሊሆን የቻለበት ምክንያት መንግስት ደሃ ተኮር ብሎ የያዘው የእድገት ፖሊሲ ጥቂት ሀብታሞችን ብቻ እየጠቀመ ስለሆነ ነው ይላሉ። ደቡብ አፍሪቃ የሚገኘው አዲስ የዓለም ሀብት ወይም ኒው ወርልድ ዌልስ የተባለው የገበያ ጥናትና አማካሪ ድርጅት እንዳስታወቀው በኢትዮጵያ ወደ 2700 ሚሊዮነሮች አሉ። ይሁንና በአጠቃላይ ስትታይ በአገሪቱ ኢኮኖሚያዊና ማህበረሰባዊ ዕድገቶች ውስጥ ከደሃው ይልቅ ጥቂት ባለጸጎች እየጠቀሙ መሆኑን የሂውማን ዲቨሎፕመንት ኢንዴክስ ዘገባ ይጠቅሳል። በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ በኢትዮጵያ በደሃና ሀብታ መሀል ያለው ልዩነት መጨመሩን ለዶች ቬለ ሲያስረዱ አርብን ዳታ ላይ ቤዝ እንደሆነን የሰበሰብነው ዳታ የሚያሳየው በከተማው ውስጥ በድሃና በሀብታም ያለው ጋር እየጨመረን ይሄ ነው። ገጠር ላይ ኢኒኳሊቲ ወይ የምንለው ገጠር ላይ ጥሩ ነው ማለት አልጨመረም፣ ግን ከተማ ላይ ጨምሯል። ስለዚህ እድገት ካለ እና የከተማው ድሃና ሀብታም ቁጥር ከጨመረ የድሃው ድህነት ደግሞ የንዲ ፊጥናት እንደሚያሳየው ካልጨመረ ያ ከዛ እድገት የሚገኘው ነገር ሌሎች ግሩፕ ውስጥ ገብቷል ማለት ነው። ይሄ ማለት ኢንክሉሲቭ አይደለም ማለት ነው። ሁሉንም በኩል ያዳረሰ አይደለም ማለት ነው። ለዚህ አይነት ችግር መፍትሄ ሊሆን የሚችለው ይላሉ ፕሮፌሰሩ ዲስትሪቢሽን ወት ግራውዝ የሚሉት ነው መሆን ያለበት ምን ማለት አለበት እድገት ብቻው በቂ አይደለም እድገት ለድህነት ቅነሳ አንደኛው መሠረታዊ ግብ ነው ግን በቂ አይደለም ከእድገቱ አንጻር አንድ ላይ አብሮ የገቢ ስርጭትን አብረህ ማየት አለብህ ስለዚህ የገቢ ስርጭቱን እንዴት ታስተካክላለህ የሚለው የፖሊሲ ጥያቄ ነው የሚሆነው አንድ ዋናው ድሆች የሚጠቀሙበት ሴክተር ላይ ማተኮር አለብን፣ ስትሰራ መጀመሪያውኑ። ሁለተኛው በግብር ገቢዎች ሀብታሙን ታክስ በማድረግ ወደ ድሃው የሚፈስበት መንገድ መፍጠር አለብን። ስለዚህ ከኢኮኖሚክ ፖሊሲ አንጻር የሚመረጠው የመጀመሪያው ነው። መጀመሪያውኑ ድህነት ተኮር የሆነ ፖሊሲ መንደፍና ድሆች የሚጠቀሙበት ሲስተም መዘርጋት አለብን ማለት ነው። እኛ መንግስት ይህን ድህነት ተኮር ነው ነው የሚለው ቢያንስ ይህን እንደሚያሳየው ኢንክሉሲቭ አይደለም፣ ቀፍ አቀፍ አይደለም። ስለዚህ ያ ፖሊሲ ችግር አለበት ማለት ነው። እንደ ሂውማን ዲቨሎፕመንት ኢንዴክስ ዘገባ ከሆነ ኢትዮጵያ በአማካይ ከ10 በመቶ በላይ ዓመታዊ የኢኮኖሚ እድገት እያዝመዘገበች ነው። ለኢኮኖሚና ማኅበራዊ መስረተ ልማትም ብዙ ማዕለን ዋይን እያፈሰሰች ነው። የድሃውን ኅብረተሰብ ኑሮን ለማሻሻል እና ድህነትን ለመቀነስ ጥረት እያደረገች መሆኑን ዘገባው ይጠቅሳል። እነዚህን ጠቃሚ ውጤቶች እንዳሉ ሆነው አሁንም ብዙሃኑ የሚገፋው የድህነት ሕይወት ነው። ይህም አገሪቱ በሰው ልጅ ልማት ረገድ አስኪ ሁኔታ ውስጥ እንደምትገኝ የሚያሳይ መሆኑን ሳይጠቅስ አላለፈም። ምክንያቱም ይላል ሂዩማን ዲቨሎፕመንት ኢንዴክስ ሪፖርቱ፣ ወደ 25 ሚሊዮን ኢትዮጵያውያኖች ከደህንነት ወለል በታች የሆነ ህይወት ነው የሚመሩት። እነሱም ለችግርና ለምግብ እጥረት ተጋላጭ ናቸው። ለዚህም ነው ይላል ዘገባው፣ በጤና አገልግሎትና በትምህርት ጥራትም ሆነ በእርሻው ዘርፍ ከፍተኛ ችግር የሚታየው። እርሻው ላይ እንደታቀደው ያህል ብሰራ የምግብ እጥረቱን የመቀነስ ሚና እንዳለው ፕሮፌሰር አለማየሁ ገዳ ለዶይቼ ቬለ ተናግረዋል። አንደኛው መሰረታዊ ችግሩ በዝናብ ላይ የተገኝነት የሆነ ሆኑ ነው አሁን ባለፉት ሀያ ሀያ አራት አመት ወይ ከዝናብ ገኝነት የመውጣት ስራ አልተሰራም በእኔ ግምት ለምን ብትል ሆተል ሪጌሽ ከርጌብል ለአንዱ በመስኖ ሊለማ ከሚችለው መሬት አንድ ፐርሰንት እንኳን አይሞላም ነጥብ ሰባት ፐርሰንት ነው መስኖ የሆነው ስለዚህ በነጥብ ሰባት ፐርሰንት አንድ ፐርሰንት በማይሞላ የመስኖ ስራ ዘላቂ የሆነ የእርሻ ምርት የምግብ ምርት ሊኖር አይችልም በኢኮኖሚ እድገት የአፍሪቃ ነብር ተብላ የምትጠራው ኢትዮጵያ ከፍተኛ ድርቅ ባስከተለው ችግር ወደ 15 ሚሊዮን ሕዝቦቿ ከፍተኛ የምግብ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት የሰብአዊ እርዳታዎች አስተባባሪ በምሕጽሩ ኦቻ ማስጠንቀቁ ይታወሳል።